ማህደረ ዜና 2008 ላይ መጣ ሄደ። የዒጅ አልአድሃ በዓለም ተከበረ። አዲስ ዓመት 2009 እንኳን አደረሳችሁ። ከዚያስ የአዲሱ ዓመት አጀማምር ማጣቀሻም የአሮጌው ዓመት ፖለቲካዊ ሂደት ትኩረታችን ነው። ላፍታም አብራችሁን ቆዩ። በኢትዮጵያ ፈደራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በራሴ ስም እንኳን ለ2009 አመተ ምህረት አዲስ አመት በሰላም አደረሳችሁ እያልኩ እያሉም ቀጠሉም፣ የኢትዮጵያ ፕሬዚደንት ሙላቱ ተሾመ። የልማዳዊ አባባል ተጽዕኖም፣ ወይስ በእርግጥ ኢትዮጵያውያን በሰላም ለደረሱበት ደረሱም እሳቸው ደግሞ ደስታን ጨምረው በሰላም አደረሳችሁን ደገሙት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ማትያስ እንኳን ከ2008 ዓመተ ምሕረት ዘመነ ዮሐንስ ወደ 2009 ዓመተ ምሕረት ዘመነ ማቴዎስ በሰላም እና በጤና አደረሳችሁ። ከቃጠሎም ከጥይት እሩምታም ተርፈው የኢትዮጵያ መንግስትን ምሕረት ያገኙ እስረኞች መፈታታቸው በእርግጥ ለየተፈችው ለወላጅ ወዳጅ ዘመዶቻቸው አስደሳች ነው። የ2008 ጥቅል ፖለቲካዊ ሂደትን ለተከታተለ ግን ዓመቱ ለአብዛኛው ኢትዮጵያዊ የሰላምም የደስታም ዘመን መሆኑን ሲበዛ ይጠራጥራል። በኢትዮጵያ ሕዝብ ተወካዮች ምክር ቤት ብቸኛው የተቃዋሚ ፓርቲ እንደራሴ የነበሩት አቶ ግርማ ሰይፉም አጭር ግምገማ አላቸው። ኢህአዴግ የዘራውን ያጨደበት ጊዜ ነው ብዬ ነው አስበው። ምክንያቱም ሁሉንም ነገሮች ሲያስብ ያፈናቸው ነገሮች የፈነዱበት ጊዜ ነው። የእነ አቶ ግርማን የፖለቲካ ፓርቲ ያፈረሰው ከምክር ቤት ወንበር ተጋሪነትም ያሰናበተውን ምርጫ ውጤት መቶ በመቶ የጠቀለለው የኢትዮጵያ ገዢ ፓርቲ ኢህአዲግ 2008 መጣሁ መጣሁ ሲል ከወደ ዩናይትድ ስቴትስ ጠንካራ ድጋፍ አግኝቶ ነበረ። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያስተናገደቻቸው የአሜሪካው መሪ ባራክ ኦባማ ለኢትዮጵያ መንግስት የሰጡት ድጋፍ ለገዢው ፓርቲ አስደሳች ላገዛዙም መልካምነት ወይም ተወዳጅነት ዓለም አቀፍ ሰርቲፊኬት ከማግኘት የሚቆጠር ነበረ። የሟቹ ጠቅላይ ሚኒስትር የአቶ መለስ ዜናዊ የቅርብ ወዳጅ የሚባሉት የፕሬዝደንት ባራክ ኦባማ ልዩ ረዳት የወይዘሮ ሱዛን ራይስ ሳቅ ግን በመቶ ከመቶ ምርጫ ውጤት ላይ ስላቅ መምሰሉ አልቀረም ነበረ። የፕሬዝደንት ኦባማ ጉብኝት፣ ንግግር ለኢትዮጵያና ለአፍሪቃ የሰጡት ድጋፍ ያስከተለውም ትችት የኢትዮጵያና ስለ ኢትዮጵያ በሚዘግቡ መገናኛ ዘዴዎች አብይ ርዕስነቱ ሳይቀዘቅዝ 2008 ባተ መስከረም አንድ ለኢትዮጵያ መንግሥት ሌላ ዕድል ሞላ አስገዶም የመሯቸው አማጽያን ግንቦት ሰባት አርበኞች ግንባር የተባለውን አማጽ ቡድን ከድተው ከኤርትራም ኢትዮጵያ ገቡ። አንድ አንድ ቦታ ላይ ሰው በሰላም ነው የገዳው፣ አንድ አንድ ቦታ ላይ ደግሞ እየጠረግን እየተዋጋ ነው የመጣ ነው። አገሪቱ በልማት እየተጓዘችው ያለው ጥሩ እንደሆነ ጥሩ ውጤት እየተመዘገበ እንደሆነ በየጊዜው እንገመግመዋለን። መስከረም 23 ኢህአዲግና አጋር ፓርቲዎቹ የተቆጣጠሩት አዲሱ ምክር ቤት ተመሰረተ። በማግስቱም አዲሱ መንግስት ብዙ የኢህአዲግ ነባር ፖለቲከኞች የጠቅላይ ሚኒስትሩ ልዩ ረዳት በሚል ማዕረግ የተሾሙበት የአዲሱ መንግስት አወቃቀር እስከዚያ ዘመን ድረስ ከሚታወቀው ለየት ያለ ነበረ። መሪው ግን ያው የመሪነቱን ስፍራ በውርስ ያገኙት አሮጌው ነበሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለባለፉት አምስት ዓመታት በመጀመሪያው የእድገትና ትራንስፎርሜሽን እቅድ ዘመን ስራዎቻችንን በምናከናውንበት ወቅት የነበሩንን ጠንካራ ጎኖች የበለጠ ለማጎልበት ያሉብንን ድክመቶችም እንደዚሁ ለመቅረፍና በሁለተኛው የእድገትና ትራንስፎርሜሽን ዘመን ውጤታማ ስራ ለመስራት እንዲያስችለን የአስፈጻሚ አካላት አደረጃጀት ወቅቱ በሚጠይቀው የአደረጃጀት ቁመና ላይ ለመሆን እንዲያግዘን ተብሎ የሚሰራ ነው። ሹማምንቱ ምክር ቤት አዳራሽ ሲመክሩ 2008 ለኢትዮጵያውያን የጥሩ ዘመን ሚልኪ እንደሌለው በተለይ በኢትዮጵያ ቆላማ አካባቢዎች በግልጽ መታየት ጀምሮ ነበረ። ድርቅ አብዛኛውን የኢትዮጵያ አካባቢዎች የመታው ድርቅ በኢትዮጵያ የአምሳ ዘመን ታሪክ ታይቶ የማይታወቅ ቁጥር ያለው ሕዝብ ለረሃብ አጋለጠ። የአደጋ መከላከያና ዝግጁነት መስሪያ ቤት የበላይ ኃላፊ አቶ ምትኩ ካሳ እንዳሉት ድርቁም ለረሃብ ያጋለጠውን ሰው ለመርዳት መንግስታቸው ተዘጋጅቷል። ሌሎች እንግዲህ ቀደም ብሎ ከ1966 ጋር ከ1977 እና ከዛም በኋላ ያሉት የድርቅ ክስተቶችን መነሻ በማድረግ ኢትዮጵያ የራሷን የቅድመ ማስጠንቀቂያና ምላሽ ስርዓት በመዘርጋት የመከላከል አቅማንም ለማሳደግ ጥረት ስታደርግ ነው የቆየችው። የመንግስት ጥረት ዝግጅት፣ የሀገሪቱ ምጣኔ ሀብት እድገትም በረሃብ ሰበብ የብዙ ሰው ህይወት እንዳይጠፋ ለመከላከል መጥቀሙ በእርግጥ አይካድም። የምግብ እርዳታ የሚያስፈልገው ህዝብ ቁጥር ጥቅምት ላይ 8 ሚሊዮን ተብሎ አመቱ ሊገባደድ ሲል 12 ሚሊዮን መድረሱ ተዘገበ። ድርቆ ያስከተለው ጉዳት መጠን፣ የእርዳታ ፈላጊው ቁጥር ስንትነት፣ ከውጭ የሚላከው እርዳታ መድረስ አለመድረሱ እንዳነጋገረ ጥቅምት በህዳር ተተካም። የድርቅ ረሃቡ አደጋም አብይ ርዕስነቱን ለሌላ መልቀቅ ግድ ሆነበት። የአደባባይ ሰልፍ፣ ተቃውሞ፣ ግጭት፣ ግድያና እስራት መነሻው የአዲስ አበባ የተቀናጀ ማስተር ፕላን የተባለው የኢትዮጵያ መንግስት እቅድ ነበረ። እቅዱ መንግስት እንደሚለው የአዲስ አበባ መስተዳድርን የሚያዋስነውን የኦሮሚያ ልዩ አውራጃ ወይም ዞንን ከርዕሰ ከተማይቱ ጋር በማቀናጀት አብሮ ለማልማት ያለመ ነው። የልዩ አውራጃ ወይም የዞኑ ነዋሪዎች፣ የመብት ተሟጋቾችና አንዳንድ ተቃዋሚ ፖለቲከኞችም ግን እቅዱን በሌላ ነበር የተረጎሙት። በልማት ስም የአካባቢውን ገበሬዎች የእርሻ መሬት ለመቀማት ያለመነው በማለት እቅዱን ተቹት፣ እንዲሰረዝም ጠየቁም ተማጸኑም። መንግስት እምብኛ እንዲያውም አንዳንድ የመንግስት ሹማምንት እቅዱ ይሰረዝ የሚለውን ሐሳብ ከመቃወም አልፈው በግድም በውድም ገቢራዊ ይሆናል እያሉ መፎከራቸው። ወትሮም የታመቀውን ቅሬታ ለማቀጣጠል ቤንዚን ብጤ ነበር የሆነው። አዲስ አበባ ዙሪያ የተቀጣጠለው ተቃውሞ ድፍን ኦሮሚያን አዳርሶ አውሮፓ አሜሪካ ለመድረስ ሁለት ሳምንት በቂው ነበረ። ህዳር ማብቂያ ለንደን ላይ የተደረገውን የአደባባይ ሰልፍ ዘጋቢያችን ድልነሳ ጌታነህ እንዲህ ገልጿት ነበረ። በኦሮሚያ ክልል ተማሪዎች ተቃውሞ ከጀመሩ ሁለተኛ ሳምንቱን አስከትሎ የጀመረውን እንቅስቃሴ በመደገፍ ነው። ሰልፉን ከአዘጋጁት መካከል አቶ ኢታና ሀርክን ጠይቀዋለሁ። እንግዲህ እሱ በይበልጥ ያብራራላችኋል። ኦሮሚያ በተነሳው የህዝብ ቁጣ መንግስት የገደላቸውን ዜጎች በወደ ህግ እንዲቀርቡ ገዳዮቹ መንግስት ያቀደው እቅድ ደግሞ እንዲቀለበስ ለመጠየቅ ነው። ግጭት፣ ግድያው ተጨማሪ ቁጣ ተቃውሞን እየወለደ ዳፋው ታህሳስ ላይ ለሰላማዊ ተቃዋሚ ፖለቲከኞችም ተረፈ። የካቲት 2007 ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምሕጻሩ ምክትል ሊቀመንበር አቶ በቀለ ገርባ እና 21 የፓርቲው ከፍተኛ ባለስልጣናት ታሰሩ። ጥር ላይ የኢትዮጵያ መንግሥት ለተቃውሞው የተንበረከከ መሰለ፤ የአዲስ አበባ የተቀናጀ ማስተር ፕላን የተባለውን እቅዱን ሰረዘ። ውሳኔው ከመዘግየቱ ጋር ግድያ፣ እስራት፣ እንግልቱን ለማስቆም የፈየደው የለም። ዓለም አቀፉ የመብት ተሟጋች ድርጅት ሁማን ራይትስ ዋች ሰኔ ላይ እንዳስታወቀው የተገደሉት ሰዎች ቁጥር ከአራት መቶ በልጧል። በሺህ የሚቆጠሩ ቆስለዋል። በብዙ ሺህ የሚቆጠሩም ተደብድበዋል። በአስር ሺህ የሚቆጠሩ ደግሞ ታስረዋል። የጸጥታ ኃይላት የገደሏቸውን ወጣቶች፣ ሴቶችና አዛውንቶችን አስከሬን በየማኅበራዊ መገናኛ ዘዴው ከተለጠፉ ቪዲዮዎችና ፎቶግራፎች መመልከት የዕለት ከዕለት ክስተት እየሆነ መጣ። የሁለተኛ ደረጃ ማጠናቀቂያ ብሔራዊ ፈተናም ከፈተናው በፊት ሾልኮ ወጣ። ግንቦት ነበር ወሩ። ያወጡት የኦሮሚያ ተቃውሞ አደራጅ ኦሮሚያ ፕሮቴስት በእንግሊዝኛ የተባለው ስብስብ አባላት መሆናቸውን አስታውቀዋል። እርምጃው እነሱ እንዳሉት የተቃውሞው አካል ነው። በተቃውሞ ምክንያት ያላጠኑ ተማሪዎች በቂ የማጥኛ ጊዜ እንዲሰጣቸው የኦሮሚያ ተቃውሞ ስብስብ በጠየቀው መሰረት የኢትዮጵያ መንግስት የፈተናውን ጊዜ ለማራዘም ተገደደ። በተቃውሞ ግጭት፣ ግድያ፣ እስራቱ መባባስ የሰጋው ኢትዮጵያዊ ሰኔ ላይ ለለውጥ ያክል ሌላ ዜና ቀረበለት። ይህኛውም ግን ያው የስጋት ዜና ነው። የጦርነት ስጋት ከ1992 ጀምሮ ከድንበር ማዶ ለማዶ የተፋጠጠው የኢትዮጵያና የኤርትራ ጦር ጾረና ግንባር በተባለው አካባቢ ተጋጨ። ግጭቱም አዲስ አይደለም። መጠኑ ግን ጠንከር፣ ጥፋቱም እስከ ሰኔ ከነበሩት ሁሉም ከበድ ያለ ነው ተብሏል። የኤርትራ መንግስት ጦሩ በመቶ የሚቆጠሩ የኢትዮጵያ ወታደሮች መግደሉን አስታውቆ ነበረ። የኢትዮጵያ የኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ግን የሟች ቁስለኞችን ቁጥር መዘርዘር አልፈለጉም። በኢትዮጵያና በኤርትራ ወሰን አካባቢ ላይ ግጭት ተካሂዷል። ነገር ግን ይህ የሚጋነንም አይደለም። ሆኖም ግን ከሁለቱም ወገናት የሰራዊት ኃይሎቻችንን ያሰለፈ ነበረ። በኤርትራ በኩል የተሰጠው መግለጫ መሠረታዊ ሆኖ የሚታይም አይደለም። ኤርትራ ምንጊዜም ቢሆን በኢትዮጵያ ላይ የጠብጫሪነት አካሄዱ አዲስ አይደለም። ብቸኛ ዓላማው በኢትዮጵያ መረጋጋትን ማደፍረስ ነው። ክረምቱ ሲበረታም የረመዳን ጾም ሲጠናቀቅ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በናይሮቢ አድርገው አዲስ አበባ ገቡ። ኢትዮጵያ በእስራኤል ልዩ ስፍራ አላት። እስራኤልም በኢትዮጵያ እንዲሁ። ይህ ፍጹምነት ነው። እንደውም 3000 ዘመናትን ያስቆጠረ ነው ከንጉሥ ሰለሞን እና ንግሥተ ሳባ ጋር በተዛመደ መልኩ። እናም ግንኙነታችንን ለማጠናከር ሌላ 3 ሺህ ዘመን መጠበቅ የለብንም። ካለፉት 30 ዓመታት ኢትዮጵያ የጎበኘ የመጀመሪያው ጠቅላይ ሚኒስትር በመሆኔም በጣም ኩራት ይሰማኛል። የኢትዮጵያ ታሪክ ከመቶ ዓመት አይዘልም በሚባልበት ቤተ መንግሥት የእስራኤሉ ጠቅላይ ሚኒስትር ስለ ሁለቱ ሀገራት ግንኙነት የተናገሩት በአስተናጋጆቻቸው ዘንድ ያሳድረውን ስሜት ሳናውቅ ሐምሌም ተገባደደ። ታሪካዊቱ ከተማ ጎንደር ላይ ግን ሌላ ታሪክ ሳያሳይ ወሩም አላበቃም። የወልቃይት ጠገዴ ወረዳ ከትግራይ ይልቅ በአማራ መስተዳደር መተዳደር አለበት የሚለው የረጅም ጊዜ የአካባቢው ተወላጆች ጥያቄ ምክንያት ሆኖ ጎንደር ላይ በከተማይቱ የቅርብ ጊዜ ታሪክ ታይቶ የማይታወቅ የተቃውሞ የአደባባይ ሰልፍ ተደረገ። የሰልፈኛው ብዛት፣ ሰልፈኛው ከአካባቢው ርቆም ለኦሮሞ ሕዝብ ጥያቄ ድጋፍ የሰጠበት ምክንያት፣ እናም ሰልፉ በሰላም ተጀምሮ በሰላም መጠናቀቁ ብዙ ታዛቢዎችን ያስደነቀ፣ ጎንደሮችን ያስመሰገነ፣ ወልቃይት ጠገዴዎችን በሳቸው ቋንቋም ያኮራ ነበረ። ቀን በሌለበትነት ከማርያም ሰልፉ እንዲካሄድ የሚል መልእክት አስተላለፍን። በዚህ ምክንያት የጎንደር ጨዋነት በመሞላበት የተሻለ ሰላማዊ ሰልፉ አድርጎ አኩርቶናል። ሰልፉ በሳምንቱ ባህርዳርም እዚያው ጎንደርም፣ በሌሎች ትናንሽ ከተሞችም ሲደገም ግን አስከሬን ያስቆጠር ሀብት ንብረት እያጠፋ የያዘ አንዳንድ የመብት ተሟጋቾች እንደገመቱት ጸጥታ አስከባሪዎች ከሰኔ አጋማሽ እስከ ነሐሴ አጋማሽ በኦሮሚያና በአማራ መስተዳድር በወሰዱት የኃይል እርምጃም ወደ 300 የሚጠጉ ሰዎች ተገድለዋል። ነሐሴ ሌላ መከራ ሰማን። ቅሊንጦ እስር ቤት በእሳት ጋየ። በሚንቀለቀለው እሳት መሃል የጸጥታ አስከባሪዎች ጥይት ይንፈቀፈቅም ገባ። ቢያንስ 23 እስረኞች ተገደሉ። እነማን የሆኑ የሚያውቁት የመንግስት ሹማምንቶች ብቻ ናቸው። እስካሁን ግን ከእስረኞቹ ጠበቃ አንዱ ዛሬ እንዳሉት ባለስልጣናቱ በይፋ አልተናገሩም። በአጠቃላይ ከዘጠና እስከ መቶ የሚሆኑ በትክክል እንዳሉ በቤተሰቦች አማካይነት ለማስማት ለማረጋገጥ ያለው ወደ ዘጠና አካባቢ የሚሆኑት ደግሞ ሰማንያ ስምንት አካባቢ የሚሆኑት አልታወቁም። ለምን አናውቅም። አመቱ ግን ሄደ ጣጣ መከራውን ተክሎ መሰናበቱ እንጂ ክፋቱ። ነጋሽ መሐመድ ነኝ። እስኪ መልካም አዲስ ዓመት ዒድ ሙባረክም እንበል።